በህብረተሰቡ ዘንድ እየታየ ያለው መዘናጋት የኮቪድ-19 ወረርሽኝ ስርጭትን ሊያባብስ ስለሚችል ማህበረሰቡ ጥንቃቄ ማድረግ እንዳለበት የጤና ባለሙያዎች እየመከሩ ነው። የጉደር የመጀመሪያ ደረጃ ሆስፒታል ሕክምና ክፍል ኃላፊና የማዕከሉ ኮቪድ-19 ሕክምና አስተባባሪ ዶክተር ናሆም ተሾመ እርሳቸው በሚሰሩበት ሆስፒታል ውስጥ የታማሚዎች ቁጥር መጨመሩን ተናግረዋል። የአምቦው ዘጋቢያችን ናኮር መልካ የኮቪድ-19 ተያዦች ቁጥር መጨመሩንና የማህበረሰቡን የጥንቃቄ መጠን በላከው ዘገባ ያሳየናል። የኮቪድ-19 ወረርሽኝ ስርጭትን ለመቀነስ የሚሰጡ የጥንቃቄ መልእክቶች በአብዛኛዎቹ ቦታዎች እየተዘነጉ ይመስላል። እንደ ባንክ ያሉ አገልግሎት መስጫ ተቋሞች ውስጥ የአፍና አፍንጫ መሸፈኛ ጭምብል ያደረጉ ተገልጋዮች ይታያሉ። ጉዳያቸውን ጨርሰው ከባንኩ ሲወጡ ደግሞ ያወልቁታል። አምቦ ከተማ የኢትዮጵያ ንግድ ባንክ ዋናው ቅርንጫፍ ተገልግለው ከወጡ በኋላ ጭንብላቸውን ያወለቁ አንድ አባት ለምን ያንን እንዳደረጉ ሲጠየቁ ምክንያቱ የረኩበት ስገባ እዛ ሰው ይበዛል፣ ደንበኛ ይበዛል። አሁን ውጭ ሲወጣ የአየር መተፋፈግ የለም። ሰው ተራሪቆ ነው እና ያንን የራሴን ጥንቃቄ ይዤ መዲበት ስልት ነው። አሁን እንደዚህ በማድረጎ ከኮሮና ቫይረስ የሚጠበቁ ይመስሎታል? ማለት ሰው የበዛበት ቦታ ብቻ ላይ ማስክ ማድረግ ተገቢ ነው ይላሉ እርሶ? ተጋቢም አይደለም ግን እኔ አየር እንዳያጥረኝ ለማድረግ ያይል ቦታን ጠብቄ ነው እንጂ እሱ ትክክል ሳይንሱም ኮንቲኒሲ አድርግላል። እኔ ግን ለጥንቃቄ ለራሴ እየተጠነቀቅኩ ስላደረግኩ ነው። ምን አስተዋሉ? አሁን በአምቦ ከተማም በሌላም ቦታ የግል ትዝብቶ ይንገሩ። ምንጊዜም ጥንቃቄ የራስ ነው። ራስን እንደምጠብቅም ሌላም መጠበቅ አለኝ። ማንም ሰው ያንን ማድረግ አለበት። ራሱን መጠበቅ መወስዶ ጥንቃቄ፣ የእጅ መታጠብ፣ አልኮል መጠቀም እና ይሄንንም በየሰዓቱ በየጊዜው በየቦታው ማድረግ እንዳለብን። ወጣት በቀል ሄደው ከባንኩ ፊት ለፊት ለባንኩ ተገልጋዮች የአፍና አፍንጫ መሸፈኛ አድርጎ ማስክና ሳኒታይዘር ይሸጣል። ደንበኞቹ ማስኩን የሚገዙት ባንኩ ያወጣውን መመሪያ ለመተግበር እንጂ ከኮቪድ-19 ራሳቸውን ለመጠበቅ ነው ብሎ አያምንም። አሁን ላይ እጁን የሚታጠብ የለም። አይቼም አላቅም። አልፎ አልፎ ጥቂት ሰዎች ሳኒታይዘር እጃቸው ላይ ያደርጋሉ። ማስክ ደግሞ የሚገዙን ወደ ባንክ ሲገቡ ብቻ ነው። ባንክ ውስጥ ያደርጉትና ከባንክ ተገልግለው ሲወጡ ኪሳቸው ውስጥ ያደርጋሉ ወይም ወርውሮ ይጥሉታል። እኛም ማስክ የምንሸጠው እዚህ ባንክ ቤት ስር፣ አውቶቡስ ተራ፣ ሐኪም ቤትና ዩኒቨርሲቲ አካባቢ ነው። የመንግስት አካል ህብረተሰቡ ማስክ እንዲያደርግ መምከርና ማስገደድ ይኖርበታል። ምክንያቱም በኮቪድ የሚያዙ ሰዎች ቁጥር በጣም እየጨመረ ነው። የሚሞትም ሰው እንዲሁ እየጨመረ ነው እየተባለ ነው ብሏል። የጉደር መጀመሪያ ደረጃ ሆስፒታል ህክምና ክፍል ኃላፊና የማዕከሉ ኮቪድ-19 ህክምና አስተባባሪ ዶክተር ናሆም ተሾመ ከግንቦት 8 2012 ዓ ም ጀምሮ 296 የኮቪድ-19 ታካሚዎች የህክምና አገልግሎት እንደተሰጣቸው ተናግረዋል። ባለፈው ሳምንት ህይወታቸው ያለፈውን ሁለት ሰዎች ጨምሮ አጠቃላይ 15 ሰዎች ህይወታቸው አልፏል። ስለ ጽኑ ህሙማን ክትትልና በህብረተሰቡ ዘንድ ስለሚስተዋለው መዘናጋትም ገልጸ ተሰጥተውልናል። እስካሁን እስከ ዛሬ ድረስ ሁለት መቶ ዘጠና ስድስት ኬዞችን የተቀብለን አስተናግደናል። በአሁኑ ሰዓት ወደ ሀያ የሚሆኑ ኬዞች ናቸው እኛ ጋር ያሉት ማለት ነው። ከዚህ ውስጥ በጣም ክሪቲካል ደረጃ ላይ ያሉ ወደ ስድስት ናቸው። ስድስቱም ክሪቲካል ኬር ይፈልጋሉ ማለት ነው። አይሲዩ ማለት የጽኑ ህሙማን ክፍል አገልግሎትም አለን። እዛ ውስጥ አሁን ሁለት ማሽን ብቻ ነው ያለን እኛ ፋንክሽናል የሆነ ማሽን ሁለቱም ይሰራል። ግን ለጊዜው ማሽን ላይ ያለ ፔሸንት አሁን ወደዛ የሚሄዱ ፔሸንቶች አሉ ማለት ነው። ስድስት ወደዛ ሊሄዱ ይችላሉ። ህይወት ያለፉ እስካሁን ድረስ ወደ አስራ አምስት ኬዝ ነው በህይወት ያለፉ ማለት ነው እኛ ጋር ከአስራ አምስቱ ባለፈው ሳምንት ብቻ ሁለት ኬዝ አልፏል ማለት ነው። በአጠቃላይ በህብረተሰቡ መሀል ያለው መዘናጋት የመከላከያ ዘዴዎችን ያው ህብረተሰባችን ያውቃል፣ መተግበሩ ላይ ነው ችግር ያለው ማለት ነው። አሁን ዲስታንስ መጠበቅ፣ እጅ መታጠብ፣ ሳኒታይዘር መጠቀም፣ ሌሎችንም ማስክ መጠቀም በብዛት እየተገበረ አይደለም ማለት ነው እና ይሄ ደግሞ ወደ ባሰ ስለሚወስድ ህብረተሰባችን ጥንቃቄ ቢያደርግ አሁን ሆስፒታሎቻችን በብዛት አሁን ሞልቶ ክሪቲካል ኬር ላይ እንኳን ሰርቪስ መስጠት እስከምቃቅን በላይ የሆነ ስለሆነ ያለውን መከላከያ ዘዴዎች ተግባራዊ ብናደርግ ጥሩ ይመስለኛል። የኢትዮጵያ ጤና ሚኒስትር ዶክተር ሊያ ታደሰ ኮቪድ አስራ ዘጠኝን አስቀድሞ ለመከላከል ከዚህ ቀደም የወጣው መመሪያ ተግባራዊነትን አስመልክቶ ሰሞኑን በሰጡት መግለጫ ደንቡን ተግባራዊ ለማድረግ ከህግ አስፈጻሚዎች ጋር ተባብሮ መስራት እንደሚያስፈልግና አሰራሩንም ማጠናከር እንደሚያስፈልግ ጥቆማ ሰጥተዋል። ተጠያቂነት እንዲኖርም ውይይት እንደሚያደርጉ ገልጸው ነበር። ያንን ያልፈጸመ ሰው በወንጀል የሚያስቀጣ መሆኑ የተቀመጠ ቢሆንም እንዳልተተገበረ ይታወቃል። ነገር ግን ይህንን የተላለፉ ሰዎች በተለየ መልኩ በስርዓት ወይም እንደዚህ እንዲቀጡ ሳይሆን አስተማሪ በሆነ መንገድ ተግበራውን በሚያሻሽል መንገድ፣ በተሻለ መንገድ ኢንፎርስ የሚደረግበት ተጠያቂ የሚሆኑበት ስርዓት ግን መዘርጋት አለበት በሚል በዚሁ ሳምንት ከህግ አካላት ጋር የተለየ ውይይት መድረክና ይህንን ወደ ስራ ለማስገባት ምን ምን አዳዲስ ነገሮች እናስገባ በሚል ውይይት የምናደርግበት ፕሮግራም ተይዟል። ከዛ በኋላ የምናሳውቅ ይሆናል ለትግበራ የሚያመች ማህበረሰቡንም ተቋማትንም ተጠያቂ የሚያደርግ ነገር ግን አሁን በተቀመጠው ደረጃ ያለው ሁለት ዓመት አንድ ሰው ማስከራረገን ብለን እንዲታሰር አንፈልግም። ሊሆንም ተግባራዊ ሊሆን የሚችልም ነገር አይደለም። ያ በህጉ የተቀመጠ ቢሆንም ማለት ነው። ነገር ግን ሌሎች ሀገሮችም ላይ የሚደረጉ የተለያዩ ምሳሌ፣ የገንዘብ ቅጣቶችን መተግበር እነዚህ አይነት ነገሮች አሉ። ሌሎችን ተሞክሮች አይተን እንደ ሀገር ምን መተግበር እንችላለን? ምክንያቱም የበሽታ ሁኔታ እንደምናየው እየጨ ጀመረ ከመምጣት አኳያ አዳዲስ ነገሮችን ካላስገባ ማህበረሰቡም በመምከር ብቻ ወደዚህ ማምጣት እንደማይቻል ግልጽ ስለሆነ አዳዲስ አሰራሮችን የምንዘረጋ ይሆናል ማለት ነው። የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት በጋራ በሚያወጡት የኮቪድ አስራ ዘጠኝ እለታዊ መረጃ መሰረት በኢትዮጵያ ትናንትና ብቻ 2057 ሰዎች በኮቪድ-19 እንደተያዙ በምርመራ ተረጋግጧል። ይህን ያህል መጠን በአንድ ቀን ሲመዘገብም የመጀመሪያው ነው ተብሏል። በኢትዮጵያ በአንድ ሳምንት ብቻ 9329 ሰዎች በኮቪድ-19 ሲያዙ፣ ይህም ከአፍሪካ ቀዳሚ መሆኑን የበሽታዎች መከላከል ማዕከል በአፍሪካ አፍሪካ ሲዲሲ አስታውቋል። አፍሪካ ሲዲሲ እስከ ትናንት ባለው የኮሮና ቫይረስ መረጃ ብቻ ከአፍሪካ ከፍተኛ የኮቪድ-19 ተያዦች ቁጥር ካላቸው ሀገራት መካከል ኢትዮጵያ አምስተኛ ደረጃ ላይ እንደምትገኝ አስታውቋል። ለአሜሪካ ድምፅ ናኮር መልካ ከአምቦ